It's over! በባሌ ዞን በሰወይና ወረዳ ቡርቃ ጠሬ በተባለ መንደር የሚኖሩ ነዋሪዎች ላይ የሶማሌ ክልል ልዩ ፖሊስ ተኩስ ከፍቶ ከአንድ ቤት ቤተሰብ አምስት ሰዎች ተገደሉ ሲሉ ለቤተሰቡ የቅርብ ምንጮችና አንድ የወረዳ አስተዳዳሪ ለአሜሪካ ድምጽ ተናገሩ። በተጨማሪም የልጆቹ እናትና አንድ ልጅ የመቁሰል አደጋ እንደደረሰባቸው ተናግረዋል። ጽዮን ግርማ ዝርዝሩን ይዛለች። በባሌ ጎባ ሆስፒታል ውስጥ በጥይት ተመቶ የተረፈ ኤልያስ ጎሌ የተባለ ታዳጊ በማስታመም ላይ እንደሚገኙ በስልክ የገለጹልን ቤተሰቦች ሁኔታውን ሲያስረዱ በዚች ቡርቃ ጠሬ በተባለች ቦታ አርብ መጋቢት 7 2010 ዓ ም ከጠዋቱ 12 ሰዓት የሶማሌ ክልል ልዩ ፖሊስ ዩኒፎርም የለበሱና የታጠቁ ሰዎች ወደ መንደሩ ገብተው ተኩስ እንደከፈቱና በአንድ ቤተሰብ ላይ ከፍተኛ ጉዳት መድረሱን ነው ከአንድ ቤት ሁለት ሴትና አንድ ወንድ በአጠቃላይ ሶስት ልጆች አያታቸውና አንድ አማች ወይም ጎረቤት በአጠቃላይ አምስት ሰዎች መገደላቸውን ነው። ስማቸውን እንዳንጠቅስ የጠየቁን አንድ ነዋሪ ስለተፈጠረው ሁኔታ ጠይቀናቸው ነበር። የተፈጠረው ያው የልዩ ፖሊስ አለ ሱማሌው ማለት ነው። ኦጋድን እዛ መጥቶ ነበር። መንደር ያው አንድ ቦታ ያደረው ሰዎች ላይ ሁሉም ቤተሰብ ነበረ እዛው በጥይት ነው የተመጣው። እናትየውም ተመጥተ አሁን ግኒሮ ሽታ ነው ያለችው። ልጁን እዚህ ነው ያለው። ኢሊያስ ጎሌ ሁሴን ይባላል። እድሜው ዘጠኝ ነው። እሱ ሀያትም ደግሞ ተመጥጦ ሞቷል። እህት የእሱ ሀይት ማለት ነው። የእሱ ሀይት ደግሞ እንትኑ አስራ አንድ እድሜው እሷም ሞተች። አሁንም ሁለተኛው ደግሞ እንትኑ ሌላ እህትም አለ አምስት ዓመት ነው። አምስቱ ነው የሞተው በጠቃላይ ማለት ነው። የእናትየው ስም ማን ይባላል? ያው ሴን አጋ። የሟቾቹ ውስጥ የሶስቱ ልጆች የሶስቱ ልጆች ሀሊ ጎሌ ሁሴን፣ ፈሪኪያ ጎሌ ሁሴን አብዱመሀድ ጎሌ ሁሴን አያትየውስ፣ ሁሴን አልዩ ቱሬ የጎረቤት ውስጥ ልጅ ይታወቃል። አህመድ መሀመድ ቴቸው በሆስፒታል የሚገኘው ታዳጊ ሁኔታውን ነግሯቸው እንደሆነም ጠይቄያቸው ነበር። በዛን ሰዓት ማንም ቤት ውስጥ የለም፣ ወንድ ልጅ ማለት ነው። የትልቅ ሰዎች አዋቂ ሰዎች ስለሌለ አንድ አያት አለ። እናትያ ወደ ውጭ ወጣ። በቃ ይባካኪ ልጆችን እንዳገሉ አዋቂ ሰዎች የለውም ተብሎ ስለምን ነበር እሷ ስለምን ደሞት በጥይት እኮ ነው። እሷም መጀመሪያ ተመታው እንደ ተመታች ሞተች ተብሎ ወደ ልጁ ነው ያለፈው። ልጁም ተመቶ ነበር። ከዛ ሴቶች ነበሩ የልጁ ልድ ማለት ነው ሶስት ናቸው። አንዷ አምስት አመቷ ናት። እሷም ከቤት ስትወጣ በዛው ተመታ በጥይት ማለት ነው። አንዷ ደግሞ አስራ አንድ አመቷ ነው። እሷም ተመታች። ያትዮም ሸማግሌ ነው፣ ሰማንያ አመቷ ነው ድሜ እሱም ከቤት ከቤት ሲወጣ በቅኝ ነው የተመጣው እና አንድ የጎረቤት ቤት ልጅ ነበረ። እሱም በቃ ጨዋት ሰምቶ ሲመጣ እሱም ተመጣ። እዚ እነዚህ ሰዎች ደግሞ ግን በዛን ሰዓት ራሳቸውን አያውቅም። ምክንያቱም ሁለቱም አሁን በህይወት ያለው ሁለት ሰው ናቸው እናትዮዋና ና ልጁ ነው ልያስ የሚባለው ማለት ነው። እነዚህ ሁለቱ ደግሞ ግን በዛን ሰዓት ሞቷል ተብሎ ኮ ነው እነሱ ቲቶትት። ከዛም በኋላ ነው እነሱ የተነሰው። ሌላው በአካባቢው እንደነበሩ በቀብሩ ላይም እንደተገኙ የገለጹልን ደግሞ አህመድ መሀመድ የጎረቤት ልጅ ሳይሆን አማች ነው ብለውናል። ባሌ ዞ ሰወና ወረዳ ያው ቡርቃዳሬ ቀበሌ ውስጥ ነው። እንደዚያ አይነት የፈጠረ ልዩ ፖሊስ ሰዎቹ ላይ መጥቶ ሚሊሽያ ጠዋት ሰዎቹ ላይ ያው አምስት ሰው ሞተ፣ ሁለት ሰው ቆስለዋል። የቆሰለው ጎባ ነው ያለው። እናቱ ደግሞ ግኒር ሆስፒታል ነው ያለው። እንደዛ ነው። ከአንድ ቤተሰብ ነው ይሄ ሁሉ ሰው? አዎ ከአንድ ቤተሰብ ነው። ያው ልጆች ሶስት ልጆች፣ ሁለት ሴትና አንድ ወንድ የአንድ አባት ልጅ ነው የሞተው ከአንድ ሰው በስተቀር ሁሉም አንድ ቤተሰብ ነው። እነሱ ቤተሰብ ላይ ብቻ ነበር ተኩሶ የነበረው ወይስ አካባቢው ላይ ነው? አካባቢ ላይ ምንም ነገር የለም። ያው ቤተሰቡ አንድ ላይ ቤት ውስጥ ያለው ከዘውት በጥይት መጥቶ ደግሞ ፎክሶበት እና ያው ጭንቅላቱ ጭንቅላቱ ላይ ነው። ይመ እነሱ ቤተሰብ ላይ ለምን አተኮሩ? ከመሬት ላይ ሰዎች እንደሚሸሽ ለማድረግ ነው ግጭት ያፈጠሩ። ሌላ ከእነሱ ቤተሰብ ውጭ የተጎዳ ሰው አለ መሐመድ ቤት የሚባለው ከሌላ ቤተሰብ ነው። ከሱ ውጭ አንድ ቤተሰብ ነው ተቀበሩ። አዎ ተቀበሩ። እናትና አባቶቻቸው ተርፈዋል። ቱ ቆሰለች። አባቱ ደግሞ ሸሽቶ ወጣ። አንድ ልጅ ሰባት ዓመት የሆነው ተርፈዋል። አንድ ደግሞ ጡቱን የሚጠቦ እሱም እናቱ ውጅ ነው ያን ጊዜ ያለው እሱም ተርፈዋል። ያው ካለ ሁለቱን ብቻ ተረፉት። አንድ ቤተሰብ ሁሉም ሞቱ። በአጠቃላይ ያነጋገርናቸው ሰዎች የሚሉት አምስት ሰዎች ሞተዋል፣ ሁለት ደግሞ ቆስለዋል ነው። የቤልቾ ወረዳ አስተዳደር አቶ ዚያድ አማን ሁኔታውን ያውቁ እንደሆነ ከአሜሪካ ድምፅ ተጠይቀው ነበር። ቶኮት የሶማሌ ክልል ታጣቂዎች የአንድ ቤተሰብ አባላት አምስት ሰዎችን ገደሉ። የቆሰሉ ሁለት ናቸው። ምንም የተከሰተ ነገር አልነበረም ቤታቸው ውስጥ ነው የተገደሉት። ነዋሪዎች እንደሚሉት ከዚህ ክስተት በኋላ በአካባቢው የሚገኙ ነዋሪዎች ወደ አጎራባች ቀበሌዎች ሸሽተዋል ነው። ከዚህ ቀደም ከሶማሌ ክልል አንድ ሚሊዮን የሚጠጉ ሰዎች መፈናቀላቸውን ዓለም አቀፍ የሰብአዊ ረዴት ድርጅቶች ይፋ ማድረጋቸውን መዘገባችን ይታወሳል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።